ህዝበ ሙስሊሙ የኮሮና ወረርሽኝን ለመከላከል የወጡ መመሪያዎችን በሮሞዳን ወርም ተግባራዊ ማድረጉን እንዲቀጥል ሲሉ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አሳሰቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በዚህ ሳምንት የሚጀምረውን የሮሞዳን ጾም አስመልክተውም መልእክት አስተላልፈዋል። ለዝርዝሩ ፀሐይ ዳምጠው የረመዳን ጾም ህዝበ ሙስሊሙ ከኮሮና ወረርሽኝ የሚጠበቅበት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ጥሪ ያቀረቡ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ልዩ በማለትም ነው ፕሬዝዳንቱ የዘንድሮውን የረመዳን ጾም የገለጹት። ቢስሚላህ ረህማን ረሂም ዋላ አሊ ሂዋ አስሀቢል አስያድ አማባድ በኢትዮጵያ ውስጥ ያላችሁችን እህቶቻችን እንደሁም በውጭ ያላችሁ ወንድሞቻችን እህቶቻችን በአጠቃላይ በዓለማት ያላችሁ ሙስሊሞችና ሙስሊማት ወንድሞቻችን እህቶቻችን እንኳን ለአንድ ሺህ አራት መቶ አርባኛው ለረመዷን እጦም ያደረሳችሁ፣ እንኳን ያደረሰል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እፈልጋለሁ። የዘንድሮ ረመዷን የት ያለ ረመዷን ነው ተስተዛሬ ሁላ እቤታችን ሁነን የምናከብርበት፣ እቤታችን ሁነን የምናደርግበት፣ እቤታችን ሁነን ተራዊ የምንሰግድበት፣ እንደ ስተዛሬው በመስጊድ የማንሰባሰብበት፣ እንደ ያለ አመትና ወራት ቀን ስለሆነ ይሄ የአላህን ኃይል የሚያመላክት ስለሆነ አላህ ልናመሰግነው ይገባል። ተቀዳሚው ሙፍቲ ሀጂ ኡመር እንድሪስ በመልእክታቸውም እንዳሉት መስጂዶች በኮረና ወረርሽኝ ምክንያት ለምእመናን ዝግ መሆናቸውን አስታውሰዋል። ይህም ሆኖ ወሩ ህዝበ ሙስሊሙ በተለያዩ የአምልኮ ተግባራት በቤቱ ሆኖ ወደ ፈጣሪው የሚቀርብበት እንዲሆን ጥሪ አቅርበዋል። መፍትሔ እስከሚገኝ ድረስ ማንኛውም ሙእሚን በቤቱ እንዳከብሩ ነው። ረመዳናችን በቤታችን ሆነ ተራዊያችንን በቤታችን ሁነን እንስጌድ፣ በቤታችን ሁነን ቁርአናችንን እንቅራ፣ በቤታችን ሁነን እንዝከር፣ በቤታችን ሁነን አላህን እንለምነው። አደራ ወደ መስጂድ እንዳንሄድ፣ እንዳንጨባበጥ፣ እንዳንቀራረብ የመንግስትን መመሪያ እና የዶክተሮችን መልእክት መመሪያ እንዲሁም የሃይማኖት አባቶች ያስተላለፉትም ተግባር ላይ እንዲናውለው አደራ እላለሁ። በወሩ ውስጥ መልካም ስራዎችን ማብዛትና ለኮሮና ቫይረስ በማያጋልጥ መልኩ የተለመደውን መደጋገፍ መቀጠል ወቅቱ የሚጠይቀውን መንፈሳዊ ተግባር መሆኑንም ተቀዳሚ ሙፍቲ ሀጂ ኡመር እንድርስ ተናግረዋል። በዚህ ሳምንት የመጀመሪያው የረመዳን ጾም ህብረተሰቡ ራሱን ከመጣው ወረርሽኝ የሚጠብቅበትና የፈተናው ጊዜ እንዲያልፍ አበክሮ የምትጸለይበት እንዲሆንም ጥሪ አቅርቧል። ሶደቃ እናብዛ፣ እንተዛዘን፣ እንከባበር፣ ለሌላቸው ሰዎች እንርዳቸው፣ እናብላቸው፣ እናጠጣቸው። በተለይም ረመዳን ዘካ የሚወጣበት ወራ ስለሆነ ሀብታሞች ለገጠሮቹም ዑለማዎችና ሙታአሊሞች ሊታግዟቸው ይገባል። የዲኑ መሰረት እነሱ ናቸው። የዑለማ መፍለቂያ እነሱ ናቸውና አደራዬን ማስተላለፍ እፈልጋለሁ። ተይ በተረፈ ረመዳንን በሰላም ጡመን የምናበቃለን አድርገን አሚን። ወሰላሙ አለይኩም ወረሕመቱላሂ ታላ ወበረካቱ። በዚህ የረመዳን ወር ከቤት ውጭ የተለመደው አይነት የህብረት ሶላትም ሆነ መሰል የአምልኮ ተግባራት እንደማይኖርም አመልክተዋል። Lamir Kadim, kadım sa